ቅድም ብለን በመግቢያችን ካስተዋወቅናቸው ሶስት እንግዶች ጋር የምናደርገው ቆይታ ነው ተከታዩ። አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው። እንዲሁም አቶ ብንያም ሙልጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት ወጣቶችም አንዱ ነው። ድርጅቱ የዩናይት ስቴትስ የኢትዮጵያውያን የሽልማት ድርጅት በእንግሊዘኛው ምህፃረ ቃል ሲድ ማኅበረ ግዩረን ዘረ ኢትዮጵያ ነው። የማለዳ ጅማሮውን ዛሬ የደረሰበትንና ብሎም ያለፉትን ሀያ አምስት ዓመታት ጉዞውን መለስ ብለን መልከት እናደርጋለን። የነገ መንገዶቹንና አቅጣጫውንም ጨምረው ያወጉናል። ጤና ይስጥልኝ። ስለ እድሉ በጣም እናመሰግናለን። ቢኒያም ሁልጌታ ገብረ ወልድ ይባላለሁ። በሲድ ውስጥ የሕዝብ ግንኙነት ክፍል ኃላፊ ሆኜ ለመጀመሪያ ጊዜ እየሰራው እገኛለሁ። አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ መስራች ዋና ጸሐፊ ነኝ። ጠና ስጥልኝ ይሄን እድል ስለሰጠን ቪኦኤን እና ወንድሞቻችንን በቅድሚያ ላመሰግን እንፈልጋለሁ። ስሜ ተስፋዬ ሀይሌ ይባላል። የሲድ ቦርድ አባል እንዲሁም ከመስራቾቹ አንዱ ነኝ። አቶ ተስፋዬ ሀይሌ፣ አቶ አክሊሉ ደምሴ፣ አቶ ቢንያም ሙልጌታ እንግዶቻችን፣ የዚህ ስቱዲያችን ስለተገኛችሁ ለጊዜያችሁ እናመሰግናለን። አዲሱ የሲድን ዝግጅቱን በመድረኩ የነበረውን ስሜት ሰብሰብ ለማድረግም፣ ሲድ ማን ነው ለማለትም ከዛው ከመድረኩ የተሰረቀ አንድ ድምፅ እንደርደር። መልካም እንበል! እልልልል! እናወድሳቸው! የኢትዮጵያ እንግዶች የሲድ ምርጥ ናቸው። በትምህርት በስራ፣ በሙዚቃ፣ በስፖርት፣ ባህል ላዳበሩት፣ የሀገር ስም ላስጠሩት፣ ከመካከላችን ልቀው ለተገኙት እንበል እልልልል እናወድሳቸው የኢትዮጵያ መኩሪያ የሴት ምርጥ ናቸው። ወገንን ለመርዳት ራስን ለሰዉት፣ ለበጎ አድራጎት ከልብ ለሚለፉት፣ መብትን ላስከበሩት፣ በሀገርም በስደት ለሚመጣው ትውልድ ምሳሌ ለሆኑት እንበል እልልልል። የኢትዮጵያ ልጆች የግጥሙን ባለቤት ማንነት ያስታውቀናል። ያነብቡት ሰው ግን እዚህ መካከላችን የሚገኙ ቀደም ብለን ያስተዋውቅ ናቸው፣ ዋና ጸሐፊ አታወክልሉ ደምሴ ናቸው። ሲድን ጥሩ አድርገ ያሳየ ይመስለኛል። የኋላውንም የአሁኑንም የመጪውን ተስፋም የዚህ ውይይት መንፈስ የሚያሳይ ይመስለኛል። የማን ግጥም ነው? አቶ አክሊሉ ግጥሙን አንጋፋው ጥላሁን ገሰሰ አንድ ሲዲ ሳወጣ የሲድን ቃል ተጠቅሜ አንድ ዘፈን ማውጣት እፈልጋለሁ ብሎ ለአንጋፋው ዓለም ፀሐይ ወዳጆ አደራ ሰጥቶ ነበረ። ግጥሙን የጻፍኩት እኔ ነኝ ዓለም ፀሐይ ታስተካክለዋል። ዜማ ደግሞ በሚቀጥለው ዓመት ይታጀዋል ብዬ ተስፋ አደርጋለሁ። ቀደም ብለን ባደረግነው ውይይታችን አቶ አክሊሉ ቤተኛ ናቸው። ከፕሮፌሰር መላኩ ጋር ባደረግነው ቃለ ምልልስ እንደጠቆሙ ነው። የሽግግር ቦታ ነው ያላችሁት። ሀያ አምስት ዓመት የተጓዘው ድርጅት ትላንት የነበረውን ይዞ ዛሬ አዲስ ነገር ጨምሮ ወደፊትን ማየት ላይ ነው ያለው። አቶ ተስፋዬ ከመስራቾቹ አንዱ ኖት፣ እርስዎ ይጀምሩልን፣ ይሄ አመት እዚህ ቦታ የደረሰበትን። በእውነቱ የሲድ አመሰራረትና አመጣጥ በወንድምነት በአክብሮት ላይ የተመሰረተ ነው። የሲድ ቦርድ አባሎችና መስራቾች የቆየ ወንድምነት የመከባበር የመተሳሰብ ብዙ ዘመን ያጠፉ ሲሆኑ በክፉም በደጉም የማንለያይ ወንድምነታችንን የምናጠብቅ ስለነበርን፣ ለምን ይሄንን ሰፋ ባለ መንገድ ህዝብን በማክበርና በማድነቅ አንጀምርም የህዝቡም ጉጉት ነው በሚል ከፖለቲካ፣ ከሃይማኖት፣ ከዘረኛነት ነፃ የሆነ ካምፔደን ሄደን ሲድ ብለን ሰይመ ነው ለምን ይሄንን ድርጅት አናረግም በሚል ተወያይተንበት በእውነቱ የእያንዳንዳችን የልብ ፍላጎት ወይም ደግሞ የኮሚኒቲያችንን ጉጉት ያንጸባርቃል በሚል ጀመር ነው። በ1993 ዓ ም በፈረንጆች አቆጣጠር ሲቀየስ በዛን ዘመን ይሄንበት መንገድ በእውነቱ ቀላል አይደለም። አመሰራረቱ አክብሮትን ብዙ ወዳጆቻችንን የኢትዮጵያ ሀብት የሆኑትን ትልቅ ሙያ የሰሩትን በህይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱ ሰዎችም እንድናከብር በሚል ነው ጠቅላላ ሀሳቡ መልካም አዲሱ ስለ ሲድ ሳስብ እንደምታውቀው እንግዶቻችንም እንደምታውቁት እዚህ ሰሜን አሜሪካ ውስጥ ያለማቋረጥ ረዥም ጊዜ የቆየ ድርጅት ብዙ አያጋጥመንም ዘላቂ የሆነ ምናልባት አንድ አስር ዓመት ቢቀድማቸው ነው እንጂ የኢትዮጵያው የእግር ኳስ ፌዴሬሽን ስፍኔት ነው እስካሁን ያለው አልፎ አልፎ ትንሽ ገጭ ገው የሚል ነገር ሊገጠር ነው እና ይሄ በጣም ሊጠበቅ የሚገባው ደግሞ ከሁሉ የሚያስገርመው ሀያ አምስት ዓመት ስልጣን ላይ ቆዩት ባለስልጣናት ለወጣቱ ማስረከብ አለብን የሚለው ውሳኔ እጅግ ብዙ ሰውን የሚያስገርም ነው ሊወሰድ የሚገባው ነው እና ይሄ በእውነቱ በጣም የሚያስደስት ነገር ነው። ስለዚህ አቶ ተስፋዬ ሀይሌ ከገለጡት በተጨማሪ ወጣቱ ምንያም ደግሞ አንዳንድ ነው ሊል ከቻለ እንዴት ነው የምታዩት? ሲድ ሀያ አምስት አመት እጅግ በጣም አመርቂ የሆነ ስራ እየሰራ ነው የኖረው እና ያንን ለመቀጠል ምን ያህል ዝግጁ ናችሁ? አመሰግናለሁ። እንደተገለጸው ከ1993 ዓ ም ጀምሮ ለ25 ዓመት እጅግ አመርቂ በሆነ ሁኔታ እዚህ የደረሰው ሲድ ከፍተኛ የአመራር ብስለት የሚታይበት በህዝብ ዘንድ ከፍተኛ የሆነ ተቀባይነት ያለው በአላማውም ደግሞ ግንባር ቀደም የሆነ እጅግ ደስ የሚያሰኝ ጀግኖችን እያከበረ አዲስ ጀግኖች እንዲፈጠሩ የሚያደርግ ድርጅት ነው። እንግዲህ ይህንን የስራ አመራር ተክቶ ለመስራት በእርግጥ በጣም ከፍ ያለ ኃላፊነት የሚጠይቅ ጉዳይ ነው፣ ያ ይገባናል። ቢሆንም በአራት ነገሮች ምክንያት ይህንን ኃላፊነት ልንወጣው እንችላለን የሚል ግምት አለኝ። የመጀመሪያው ወጣቶች በዚህ የስራ ዘርፍ የተሰለፍነው በቂ የሆነ የትምህርት ዝግጅት አድርገናል። ያም ማለት ከመደበኛ ትምህርት በተለያዩ ሙያዎች ሰልጥነን ይህንን ለመሸከም የሚያስችለንን እውቀት ያዳበርን በመሆናችን አንድ በዛ እንረዳለን ብዬ ተስፋ አድርጋለሁ። ከሁሉም በላይ ግን የስነ ልቦና ዝግጅት አድርገናል። በስነ ልቦና ሁላችንም መገፋፋት ወይንም ለሌሎች ጥቅሞች ሳይሆን ከልብ በመነጨ በራስ መነሳሳት እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን። ስለዚህ የስነ ልቦና ዝግጅት ነው። ሶስተኛው፣ መሪዎችና መስራቾቻችን በአቅራቢያችን ስለሚሆኑ የእነሱ ድጋፍ አይርቁንም። የአማካሪ ቦርድ ሆነው የመቀጠል የምክር አገልግሎታቸው ዙሪያችን ስላለ ያም እንደመተማመኛችን ነው። አቅጣጫችን ብንሰጥ ያስተካክሉናል ብለን ስለምናስብ እና ስለምናምን ያም ይረዳናል። አራተኛው በእውነት በዚህ በዋሽንግተን ዲሲ እና አካባቢው እንዲሁም በመላዋው አሜሪካ ሲድ በህዝብ ዘንድ በጣም እምነት የሚጣልበት ከፍተኛ የሆነ የህዝብ ተሳትፎና ድጋፍ ያለው ድርጅት ስለሆነ ያ የሚወደው ህዝብ ስለሚደግፈን ወደፊት ጥሩ አድርገን ልንሰራ እንችላለን። በእነዚህ በአራት ነጥቦች ብሩህ ተስፋ ከፊት ይታየኛል። አራት ትልልቅ ምክንያቶች ነው የያዛችሁት። በእርግጥም ሊረዱ የሚችሉ ይመስለኛል። ምናልባትም ያን የቀደመ ከጓደኛሞች ማህበር እንበለው ጓደኞች ከሀያ አምስት ዓመት በፊት ተሰባስባችሁ ያደረጋችሁት አሁን ይህን የሚያክል የብዙዎችን ቀልብ የሳበ ብዙዎችም የኔ ነው የሚሉት ድርጅት እስከ መሆን የደረሰበት እና አቶ ቢንያም ቃል እንደገቡ ተስፋም እንዳደረጉት ይዘልቃል ብዬ አስባለሁ። ግን መልቀቅ ቀላል ነበር ወይ? መልቀቅ ሲባልም ኃላፊነቱን ይዘውም መቆየትን ስለ መምረጥ ወይም ስለ መሄድም ብቻም አይደለም። ይሄ ኃላፊነት እንደውም ብዙ ሸክም ያለው እንደሆነ እንረዳለን። ብዙ ዓመታት ስራችሁን ተከታትለናል እና ነገር ግን አቅጣጫውን አለማወቅም አለ። የአመራሩን ቦታ ስትለቁ እጣ ፈንታውን የሚወስኑት እና አቶ ቢኒያም እና አጋሮቻቸው አሁን በዚህ መድረክ ያላገኘናቸው ሌሎች ወጣቶች ናቸው። የትም ሊሄድ መቻሉን እንዴት ተቀበላችሁት? ጥያቄ አበሬ ልጨምር፣ አቶ አክሊሉ ነጥቦቹ እንዳይረሱ ያሉን ጥያቄ የተንደረደርክበት ጥያቄ ጥሩ ነው። መልቀቅ ቀላል ነው ወይ? ቀላል አይደለም። ሞቼ እገኛለሁ ሳት እንዴት ይሆን ይሆን የሚል ስጋት አልያዛችሁም ወይ ከሚል አንጻር ይመስላል። መልቀቅ ቀላል ነው ወይ ያለውን ነጥቦችን ሳትረሳ ከዛ ቀደም ባጭሩ። ሲድ አላማ እሱ ነው እንግዲህ፣ ሁሉንም ወደፊት የሚያራምድን አንደኛ፣ እኛ ሀሳባችን ለረዥም ጊዜ ነው። የምናከብራቸው ተማሪዎች ለምሳሌ እዛ ስቴጁ ላይ ሲቀመጡ የሚጣለባቸውን አደራ እዛው ያዩታል። ትልልቆቹን ሳዩ እነሱ ደግሞ ያንን አደራ የሚቀበሉ ናቸው። ግን ደግሞ እንግዶቻችን መካከል ደግሞ ከዛ በእድሜያቸው ያነሱ ተማሪዎች አሉ። እንግዲህ ሶስት ትውልድ ምንበላቸው እናሳያቸው። እነዛን ተማሪዎች ሲያዩ በእነሱ ደግሞ ተስፋ የሚጠበቅባቸው ልጆች ሆነው ይመጣሉ። ዋናው የሲዳ አላማ ረዥም ነው። እነዚህ ልጆች ምንም እንኳን አሜሪካ ሀገር የተወለዱ ቢሆኑም በብዛት የዛሬ ሀያ ሰላሳ ዓመት ትልቅ ደረጃ ላይ የሚደርሱ ናቸው። እዛ ደረጃ ላይ በሚደርሱበት ጊዜ አንደኛ የተወለዱበት አገር አሜሪካን በደንበኛ አድርገው መርዳት ይኖርባቸዋል። ያንን በዚህ ይማሩታል። ሁለተኛ ነገር ከየት እንደመጡ ስለሚያውቁ ኢትዮጵያን የሚረዳ ነገር ሁሉ ባለስልጣን በሆኑበት ጊዜ እንደሚረዱ ተስፋ እያደረግን ነው። ሶስተኛ፣ ነገር ደግሞ አንዳንዶቹ አቶ ተስፋዬ ቅድም እንዳለው ብዙ አስተዋጽኦ ያደረጉት፣ መቼም ብዙ ሰዎች በአንድ ጊዜ ማክበር ባንችልም፣ አንዳንዶቹ አሟች የሆኑትን አስታውሰን እናከብራለን። ማህበረ ግዩራን ወይንም ሲድ የሚባለው ድርጅት ሲቋቋም ዳያስፖራ የሚባለው ሶሳይቲ ኦፍ ኢትዮጵያን ስታብሊሽን ዳያስፖራ የሚለው ያቺድ ቃሏ በሲድ ምክንያት ብዙ ሰዎች መጠቀም ጀምሮ፣ አሁን አንዳንዶቹ ግዩራንም ከማለት ሲድም ብለው መናገር የሚፈልጉ ሰዎች አሉ። አሁን መልቀቅ ያላችሁን ኦፊሻል መቀመጫ መልቀቅ ከባድ አይደለም። ይሄ በአፍሪካ ሀገር ውስጥ በትልልቆቹ ፕሬዚዳንቶችም የሚታይ ነው። ብዙ ጊዜ ስልጣን የያዘ ሰው መልቀቅ አይፈልግም። እኛ ግን አላማው እስከተጠበቀ ድረስ አንደኛ የእኛ ባይሎ እንደሚናገረው መስራቶቹ ፐርማነንት ሜምበርስ ናቸው የሚል አለ። ከኋላ ሆነን ሁልጊዜ ወጣቶቹን ጋይዳንስ እንሰጣለን። ወጣቶቹ ደግሞ አሁን አቶ ቢኒያም እንዳለው በጣም ቀልጣፋ የሆኑ እና አደራ ተቀባዮች ናቸው። ትልቅ ውይይት ከተደረገ በኋላ ነው የተመረጡት ና አንድ ሰው የሚወደውን ነገር ሂዱ ወይም ነፃነት እንሰጣቸዋለን ሲል በጣም አሁን ልጆቻችን እንወዳቸዋለን፣ ወልደናቸዋል፣ አድገዋል። ግን ሂዱ ራሳችሁን ቻሉ ማለት ደግሞ ከመውደድ የተፈጠረ ነገር ስለሆነ እኛ ይህንን ስልጣናችንን ለቀን መሄድ ምንም አይከብደንም። ምክንያቱም በልጆቹ እንተማመናለን እና። እሺ አቶ ተስፋዬ አሰባለሁ። ወንድም አክሊሉ በተናገረው ላይ መደመር የምፈልገው ብዙዎቹ ወጣት ልጆች ወደ ሲድ ቦርድ የመለመል ናቸው፣ በሲድ ኢንቫይርመንት ውስጥ ያደጉ ናቸው። ከልጅነታቸው ጀምረው ከወላጆቻቸው ጋር በመምጣት ፍቅር ያደረባቸው ለመስራት የጓጉ መሆናቸውን አይተን ምንም ይሆን አለን። እነሱን ብናስቀምጥም ምንጊዜም ከኋላቸው አለን መስራች እንደመሆናችን መጠን ምንጊዜም የቦርዱ አባሎች ናቸው። ስለዚህ አንደኛ ለእኛ ትልቅ ኮንፊደንስ የሚሰጠን ወጣቶቹ የሚያሰማምን ጉጉት አላቸው። ለማገልገል ደግሞ ባየናቸው ሁኔታ ውስጥ በእውነቱ በጣም የሚያኮሩ ናቸው። እያንዳንዳቸው ከሚያስደስተኝ ነገሮች እንዲህ ሰዎችን ከማክበር ብዙ ጊዜ ሪኮግኒሽን የማያገኙትን ሰዎች አውጥተን ስናከብር እሱ ሲያስደስተኝ ደግሞ በሲል ኢንቫይርመንት ውስጥ ያደጉ ልጆች አሁን ስልጣን ይዘው በሚያደርጉት ስራቸው በጣም የሚያኮሩን ሁሉ ስላገኘ ናቸው። ይህችን ቃሌ ደምር ብዬ ነው ከዚህ ከዚህ አንጻር መልቀቅ አስፈራም፣ እንተማመንባቸዋለን። ነው ያው አቶ ክሉ የሚያሉት አቶ ተስፋ የሚያሉ አዲሱ። ወደ መድረኩ ብንመለስ፣ ያለፈው ሳምንት እሁድ የተካሄደ ዝግጅት እንደመሆኑ ትኩስነቱ፣ ስሜቱ፣ አነጋጋሪነቱ አሁንም እንዳለ ነውና አንዳንድ ከመድረኩ የነበሩ ሁኔታዎችን እናነሳለን። እስኪ ቀጥታ ወደ መድረኩ የሚመልሰን ከተሸላሚዎቹ አንዳቸውን የሚገልጽ ድምፅ እንስማ። የሚቀጥለው ተሸላሚያችን ቻንስለር ለመለስ ሲታይ ነው። የተደናቂው ገጣሚ አስደናቂ ታሪክ የሚጀምረው ገና በአስራ ዘጠኝ ስልሳ ስድስት በእናቱ ማህፀን ሆኖ እንግሊዝ አገር ሲገባ ነው። ለተወሰነ ጊዜ በማንነት ጥያቄ ቢንገላታም ራሱን ከፈተና ፈልቅቆና አላቆ ይህችን ምድር መልሶ በብዕሩ የፈተናት የተዋጣላት ገጣሚና ጸሐፊ ነው። የማንቸስተሩን ቻንስለር ባለቅኔውን በቢቢሲ ቴሌቪዥን ፕሮግራሞች ትልልቅ ስራዎች ይታወቃል። ሌሎች መድረኮች ላይ ባቀረባቸው ንግግሮችም መድረኩን በእርግጥ የጥበብ ገጽታ የሰጠው ነው ንግግሩ። በ17 ዓመቴ ኢትዮጵያን በ9 ዓመቴ ጥቁርነቴን አወቅ ይላል። በጠመዝማዛ መንገዶች ያለፈው ለምን የስብጥሩን ሁኔታ ያሳያል። ገጣሚ አለ፣ የሙዚቃ ሰው አለ፣ የሳይንስ ምና የምርምር ሰው አለ፣ እንዲሁም ደግሞ የመንፈሳዊ አባት አሉ፣ ለድሀ ለተጎዱ የቆሙ። እስኪ በአጭሩ ሰብሰብ አድርገን መግለጽ ብንችል፣ አቶ አክሊል ወድኑን ለእርስዎ ለስ